The voice of America taking <laughs> no away. Yeah, yeah, America does Radio Taverno. <laughs> አላህን የምንገዛው በረመቧን ብቻ አይደለም ከረመቧን ያገኘነውን ጥሩ ባህሪ ከረመቧን ያገኘነውን ጥሩ ልምድ ወደፊትም አስቀጥለን አላህ የወዳቸውን ስራ ሁሉም ሙስሊም እንዲሰራ የሚል መለት አስተላልፋል። አንድ ሺ አራት መቶ ሰላሳ ሰባተኛው የኢድ አልፈጥር በዓል ዛሬ በመላው ዓለም ሙስሊሞች ዘንድ እየተከበረ ነው። ቀደም ብለው የሰማችኋቸውም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼህ ኡመር ኢማም ኡመር ናቸው በዓሉን አስመልክቶ ከሰጡት ቃል የተወሰደ ነው። በአከባበሩ ዙሪያ ከተለያዩ አካባቢዎች የተጠናቀሩ ልዩ ልዩ ዘገባዎችን ጨምሮ በዕለቱ አብይ ርዕስና ቅንብሮች ይሰማሉ። ለምሽቱ ባሉን ዜናዎች መካከልም የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የእስልምና እምነት ተከታዮች ቅዱስ የጾም ወር ሮመዳን ማብቂያውን የኢድ አልፈጥር በዓል የዛሬውን በዓል ምክንያት በማድረግ ባስተላለፉት መልእክት አሜሪካውያን ሙስሊም አሜሪካውያን ወገኖቻቸውን ከጥላቻና ከመጤ ፍራቻ ለመጠበቅ ቃል ኪዳናቸውን እንዲያድሱ ጥሪ አቅርበዋል። ሌሎችም ዜናዎች አሉን። ሳምንታዊውን ሴቶችና ቤተሰብን ጨምሮ ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። አድማጮች ጤና ይስጥልን፣ እንደምናመሻችሁ የዛሬ ረቡዕ ሐምሌ 29 2008 ዓ.ም አስተናጋጆች አሉላ ከበደና ቆንጅታየነን ከአቀናባሪያችን ከንጉሡ ታምሬና ከስርጭት መሐንዲሱ ከፐርትስ ባይነም ጋር ሆነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። ሰኔ 29 ነው አሁን የሰዓቱን ዜናዎች እናሰማ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የእስልምና እምነት ተከታዮች ቅዱስ የጾም ወር ረመዳን ያበቃበትን የኢዳል ፈጥርን በዓል ምክንያት በማድረግ ዛሬ ባስተላለፉት መልእክት አሜሪካውያን ሙስሊም አሜሪካዊ ወገኖቻቸውን ከጥላቻና ከመት ፍራቻ ዚኖፎቢያ ለመጠበቅ ቃል ኪዳናቸውን እንዲያድሱ ሲሉ ጥሪ አቅርበዋል። ሙስሊም አሜሪካውያን እንደ ራሷ እንደ ሀገራችን ሁሉ ብዙ ስብጥር ያላቸው ናቸው። ጥቁሮች፣ ነጮች፣ የላቲን፣ የእስያ እንዲሁም የአረብ ዝርያ ያላቸው ናቸው ያሉት ፕሬዝደንቱ የኢድ አልፈጥር በዓል በሀገሪቱ ዙሪያ ሲከበር በተለያየ የታሪክ ስብጥር አመጣጥ ባለው ሕዝብ የተገነባች ሀገራችን አኩሪ ታሪክ ያስታውሰናል ብለዋል። የሃይማኖት ነጻነት፣ የሲቪል መብቶች ታሪካችንን እና የአዲስ ግኝት ፈጣሪነት እንዲሁም የጥንካሬ ታሪካችንን መለስ ብለን እንድናስብም ያደርጋል ብለዋል ፕሬዚደንቱ አያይዘውም በዚህ ባሳለፍነው ወር ዩናይትድ ስቴትስ እና መላው ዓለም እጅግ አሳዛኝ ፈተናዎች እና ትርጉም ቢስ ጥቃቶች ውስጥ አልፈዋል ብለው እንደ ኦርላንዶ፣ ኢስታንቡል፣ ዳካ፣ ባግዳድ እና መዲና በመሳሰሉ ስፍራዎች የሚበዙት ሙስሊሞች የሆኑ በመቶዎች የተቆጠሩ ንጹሀን ተፈጅተዋል ብለዋል። በሀገራችንም አሉ ፕሬዚደንቱ፣ በሙስሊም አሜሪካውያን ላይ የሚደርሰው ጥቃት እየጨመረ መምጣቱን አስተውለናል። ማንም ሰው በቤተ እምነቱ ውስጥ ካሁን ካሁን አደጋ ይደርስብኛል ብሎ ሊሰጋ አይገባም ያሉት ፕሬዚደንቱ፣ በአንድነት ቆመን እርስ በርስ ከጥላቻ ተጠባብቀን በአሜሪካዊ እሴቶቻችንና ጥንካሬያችን እንቆማለን እናም ሀገራችን ይበልጡን ጠንካራና ደህንነቷ የተጠበቀ ትሆናለች ች ብለዋል ፕሬዝደንት ኦባማ። በዚህ በኢዳል ፈጥር መልእክታቸው ካሜሮን፣ የቦኮ ሐራም ተዋጊዎች በሰሜን ከናይጄሪያ ጋር የሚያዋስናትን ወታደራዊ ነቁጣ እንዳጠቁ አስታወቀች። የካሜሮን መንግስት በአካባቢ የሚገኝ የተለያዩ ርቀት ያላቸው የሚሰራባቸውን ቤተ ሙከራዎች ሰሞኑን ካጠቃ በኋላ ቡድኑ የአጸፋ እርምጃ መውሰዱን አስታውቀዋል። ሞኪ ኤድዊን ክንዴዛ ከያውንዴ የላከውን ዘገባ ትስታብላቸው ታቀርበዋለች። የካሜሩን መንግስት ቃል አቀባይ ኢሳ ቺሮማ በከሬ ቢያንስ መቶ የቦኮ ሐራም ተዋጊዎች እንደሆኑ የሚታመን በአዋሳኝ የሆሞክ መንደር የሚገኘውን የህብረ ብሔር ጦር ሰፈር ሰኞ ዕለት እንዳጠቁ ገልጸዋል። ወታደሮች ተከላክለው ከመለሷቸው በኋላ ነውጠኞቹ በርካታ መንደሮችን እንደዘረፉ ለአሜሪካ ድምጽ ራዲዮ ገልጸዋል። ምንም እንኳን ጠላት ድል ተመትቶ ተስፋ የቆረጠ ቢሆንም የጦር ሰፈሩ ላይ ጥቃት የጣለው አሁንም ችግር መፍጠር እንደሚችል ለማሳወቅ ነው። ወታደሩ የአገሩን ድንበር ማስከበር እንደሚቀጥል ላሳውቃቸው ወዳለው ነው ያሉት። ካሜሩን ለህብረ ብሔሩ ጦር ወታደሮች ከሚያበረክቱ አምስት ሀገሮች አንዷ ናት። ባለፈው ሳምንት በስተ ሰሜን ናይጄሪያ ጋር በሚያዋስናት ላሚ ከተማ አንድ አጥፍቶ ጠፊ አስራ ሶስት ሰዎች ከገደለ በኋላ ካሜሩን ተጨማሪ ወታደሮችን ወደ ጦር ሰፈሩ ልካለች። ችሮማ እንደሚሉት ከዚያን ጊዜ ወዲህ ወታደሮቹ በሁለቱም ሀገሮች ድንበር ላይ የሚገኙ ስምንት መንደሮችን በመውረር በርካታ ነውጠኞችን ገለው በርካታ ሌሎች ቁጥጥር ስር አውለዋል። ፈንጂ የሚፈበረክባቸው ቢያንስ አስር የሚሆኑ ቤተ ሙከራዎችንም እንዳወደሙ ይናገራሉ። አሮ የተባለው የናይጄሪያና የካሜሩን ጣምራ ጥቃት ወደ ሰሜን ናይጄሪያ ድንበር ኒጀር እንደገፋቸው የቦኮ ሀራም ነውጠኞች ያምናሉ ነው ያሉት። በሰሜናዊ ካሜሩን የተቀበሩ ፈንጂዎችና የአጥፍቶ ጠፊ ቦምቦች አሁንም አገሪቱ ላይ ፈተና ደቅነዋል። ካሜሩን ጥቃቱን ለመገደብ በስተ ሰሜን ከናይጄሪያ ጋር የሚያዋስናትን ድንበር ዘግታ በሮመዳን ወቅት እንኳን ሕዝብ ከመስጊድ ውጭ እንዳይሰበሰብ አግዳለች። አንጎላ ውስጥ በሰላሳ ዓመታት ውስጥ ታይቶ በማያውቅ መልኩ በከፋ ሁኔታ እየተዛመተ ያለውን የቢጫ ወባ ወረርሽኝ ለመዋጋት ቀይ መስቀል አንድ ነጥብ አራት ሚሊዮን ዶላር የአስቸኳይ እርዳታ ተማጽኗል። የዓለም ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ባወጡት መግለጫ ከአንጎላ ቀይ መስቀል ጋር በመተባበር ዘጠኝ ሚሊዮን አንጎላውያንን ለመድረስና የጤና ጥበቃና የንጽህና ትምህርቶችን እንደሚሰጡም አስታውቀዋል። እስካሁን ወደ አንጎላና ና አጉራባቸዋ ኮንጎ ዴሞክራሲያዊ ሪፐብሊክ ከአስራ አምስት ሚሊዮን በላይ ክትባቶች የገቡ ሲሆን የገንዘብ እጥረት፣ የችግሩ ማባባስና በቂ ክትባት አለመመረቱ ከበድ ያለ እጥረት ፈጥሯል ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቁጥራቸው ወደ ስምንት ሺ አራት መቶ የሚደርስ አሜሪካውያን ወታደሮች እስከዚህ የአውሮፓውያን አመት 2016 መጨረሻ ድረስ አፍጋኒስታን ውስጥ እንዲቆዩ ያላቸውን እቅድ ይፋ አደረጉ። ቀደም ሲል የኦባማ አስተዳደር በአሁን ወቅት አፍጋኒስታን ውስጥ ያሉትን 9800 አሜሪካውያን ወታደሮች እስከ አመቱ መጨረሻ በመቀነስ 5500 ዎች ብቻ እንዲቆዩ ለማድረግ ነበር ያቀደው። ፕሬዚደንት ኦባማ በዛሬው እለት በሰጡት መግለጫ አፍጋኒስታን ውስጥ ያለው ወቅታዊ የጸጥታ ሁኔታ አሁንም አሳሳቢ በመሆኑ መጀመሪያ ከታቀደው የሰራዊት ብዛት በላይ ለማቆየት ማቀዳቸውን ያስታወቁት ታሊባን አሁንም ስጋት እንደደቀነ ነው ብለዋል። ሚስተር ኦባማ አንዳንድ አካባቢ እንዲያውም ተጨማሪ ግዛት ተቆጣጥረዋል። በዋና ከተማዋ ካቡል ጨምሮ አጥፍቶ ጠፊ የቦምብ ግንዳታም ጭምር ጥቃቶች ማድረሳቸውን ቀጥለዋል ብለዋል። ፕሬዚደንቱ ታሊባን ሆን ብሎ ሰላማዊ ሰዎችን ኢላማ ስለሚያደርግ ብዛት ያላቸው ወንዶች፣ ሴቶችና ሕጻናት ያልቃሉ ብዙውን ጊዜም በዓለም አቀፉ የስደተኛ ቀውስ ውስጥ ትኩረት አያገኙም ሲሉም አክለዋል። ፕሬዚደንቱ አፍጋኒስታን ውስጥ የሚቆየውን ሰራዊት ቁጥር ለመጨመር የወሰኑት አዲሱ በአፍጋኒስታን የሚገኘው የአሜሪካ ጦር አዛዥ ጀኔራል ጃክ ኒክልሰን ባቀረቡት ሀሳብ እና በመከላከያ ሚኒስትራቸው አሽተን ካርተር እንዲሁም የደህንነት ባለስልጣናቱ ምክር መሰረት መሆኑን አስታውቀዋል። በሌላ ዜና ከ13 አመታት በፊት አሜሪካና ብሪታንያ መራሽ ኃይሎች ህብረት በኢራቅ ያደረሱትን ወረራ አስፈላጊ ነበር፣ የወቅቱ አምባገነን ሳዳም ሁሴን በብሪታንያም ሆነ በአጠቃላይ በምዕራባውያን ሀያላን ላይ የደቀኑት ስጋት አልነበረም ሲል በኢራቅ ጦርነት ብሪታንያ ስለነበራት ሚና ለረጅም ጊዜ ሲጠበቅ የቆየው ሪፖርት አስታወቀ። የቀድሞ የብሪታንያ ከፍተኛ የመንግስት ባለስልጣን የነበሩት ጃን ቺልኮት የተመራው የጉዳዩ ምርመራ የሀገሪቱ ሀይሎች በኢራቅ ወረራ በተጫወቱት ሚና እናም በተለይም በደቡቡ ክፍል ለበርካታ አመታት ባካሄዱት ወታደራዊ ኦፐሬሽን ባህሪ ፖለቲከኞች፣ የስለላ ባለስልጣናት፣ ዲፕሎማቶችና ጀነራሎችን ተጠያቂ አድርጓል። አድማጮች፣ የመጨረሻው ዜና ዛሬ በደቡባዊ የመኗ ኤደን ከተማ ዓለም አቀፉ አውሮፕላን ጣቢያ አጠገብ ባለ የጦር ሰፈር ሁለት በመኪና ላይ የተጠመዱ የአጥፍቶ ጠፊ ቦምብ ጥቃቶች መድረሳቸው ተገለጠ። በጥቃቶቹ ቢያንስ ስድስት ሰዎች መገደላቸውን ወታደራዊ ምንጮች ገልጠዋል። ከፍንዳታዎቹ በኋላ አጋጣሚውን ለመጠቀም ከሞከሩ ታጣቂዎች ጋር የተኩስ ልውውጥ መደረጉንም እኚሁ ምንጮች ገልጠዋል። ጥቃቶቹ የደረሱት በዛሬው የሮመዳን ማብቂያ የዳል ፈጥር በዓል እየተከበረ ባለበት ሰዓት ነው። አድማጮች ለዜናው የተያዘው ክፍለ ጊዜ በዚሁ አበቃ። Yeah. ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርስ የቅዱስ ሮመዳን ወር ማብቂያ የሆነው 1437ኛው ኢዳል ፍጥር ዛሬ በመላው ዓለም ሙስሊሞች ዘንድ እየተከበረ ነው። በተለያዩ አካባቢዎች ያሉ የእስልምና መሪዎች መልእክቶችን አስተላልፈዋል። ሰለሞን አባተ አነጋግሯቸዋል። ኢድ ሙባረክ! የተከበራችሁ ሙስሊም ምዕመናን፣ ወደ አዲስ አበባ ደውዬ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚደንት ሼክ ኡመር ኢማም ዑመርን አግኝቻለሁ። በዚህ በረመዷን ሙስሊሙ ህብረተሰብ ብዙ ጥሩ ጥሩ የተባሉ ስራዎችን ሲሰራ ኖሯል። ሶላት መስገድ፣ ቁርአ መዕራት፣ ዚክር የምንላቸዋሉ ና ሌላው ደግሞ ዘካ። በጣም አቅም ያላቸውና ሀብታሞችም ለተቸገሩ ሰዎች ዘካ እያወጡ ሲሰጡ ቆይተዋል። በዛሬው እምለት ደግሞ ሰደቀተል ፊጥር የሚባል አለ። የተቸገሩ ሰዎች ሀብታሞች ለብሰው በቤት የሚያስፈልጋቸውን አሟልተው ተደስተው ሲውሉ ይህን ማሟላት የማይችሉ ሰዎች ተቸግረው እንዳይውሉና ሀዘን እንዳይሰማቸው ለእነሱም የሚሰጥ አለ በበተሰብ አላት ሙሉ ማለት ነው። ታታ ትንሽ ልጅ ቢኖር እንኳ የእሱንም ቆጥሮ እያንዳንዱ ሰው መስጠት አለበት። ና ይሄ ጥሩ ነገር ነው እንግዲህ ይህን እስካሁን ሲሰራቸው የነበረውን አላህን የምንገዛው በረመቧን ብቻ አይደለም። ድሃዎችን የምናስደስተው ለድሃዎች የምንሰጠው በረመቧን ብቻ አይደለም እና ይሄን ከረመቧን ያገኘነውን ጥሩ ባህሪ ከረመቧን ያገኘነውን ጥሩ ልምድ ወደፊትም አስቀጥለን አላህም የወዳቸውን ስራ ሁሉም ሙስሊም እንዲሰራ የሚል መልዕክት አስተላልፋለሁ። ወደ ሳዑዲ አረቢያም ደውዬ የጅዳ ነዋሪ የሆኑትን የእስልምና መምህር ሼክ መሐመድ زين بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأولين والآخرين سيدنا وحبيبنا محمد وآله وصحبه وسلم أجمعين أما بعد ودي كبيان مسلموك إتبعيان عند من الله تشوف عند من الله سبحانه وتعالى فقاله نوت على كل رمضان الورد بسلام أدرسون بسلام سومن بعلات من ለታላቁ አላህ ምስጋና አይገባው ላለሁኝ እናንተ በያላችሁበት ሁናችሁ በስደት የምትኖሩ በየሀገራችሁም የምትኖሩ በስራ ላይም ያላችሁ ሀታ በስር ላይም እየተሰቃያችሁ ያላችሁ ወንድሞቻችንና ወገኖቻችን እንኳን ለዚህ ለታላቁ በዓል በሰላም አደረሳችሁ በሚቀጥለው አመት በሚቀጥሉት በዓላት ወታች ሰዎቻችሁ ጋራ በሰላም እንድትሳልፉ አላህን እለምንላችኋለሁ የዛሬው ዒድ ነቢዩ ሰለላሁ አለይሂ ወሰለም እንዲከበሩ ካተካቸው ሁለቱ ታላላቅ በዓሎች የዚህ የዛሬው ቀን ነው። ታላቁን ወር ሙሉ ወር ስንጾም ቆይተን ጨረቃው ሲታይ የምናፈጥርበት የዛሬው ቀን በትልቅ በሙስሊሙ ዘንድ በጣም በከፍተኛ የሚከበር ነው። በብዙ ጊዜ ሁሉም ሀገሮች በአንድ ላይ ያፈጥራሉ። አንዳንድ ጊዜ ግን አንዳንድ ሀገሮች ጨረቃ ያዩና ሌላው አካባቢ ሳያፈጥር እነሱ የሚያፈጥሩበት ይኖራል። የዘንድሮ ዓመት በአብዛኝ ወደ አንድ የመጣ ይመስለኛል። እስካወቅኩኝ ድረስ ሁሉም ሙስሊም ምእመን ዛሬ ነው ማለት ነው። በዓለም ዙሪያ የፈታው በዓለም ዙሪያ ዛሬ አብዛኝ እኔ የማውቀው እስካሁን ድረስ በዘንድሮ ዓመት የተለዩ ሀገሮች አልሰማሁም። ሁ በጣም ታላላቅ ሀገሮች የምንላቸው ሙስሊሙን እያስተባበሩ ያሉ ሀገሮች ሳውዲ አረቢያ፣ ቱርኪያ፣ ሌሎችም ሀገሮች ኢትዮጵያም እንደዚሁ በዛሬ ቀን ነው የፈታ ነው። ሰሞኑን በተለይ በቅዱስ ረመዳን ወር ውስጥ የሳኡዲ አረቢያዊቱን ቅዱስ ከተማ መዲናን ጨምሮ በተለያዩ የዓለም አካባቢዎች የተፈጸሙና የበዙት ሙስሊሞች የሆኑ በመቶዎች የሚቆጠሩ ሕይወቶችን ያጠፉ ጥቃቶችንም አንስቼ ለመሆኑ ከእስልምና ጋር ምን ግንኙነት አላቸው ብያቸው ነበር። የሳውዲ አረቢያው ሼክ መሐመድ ዘይን እንዲህ አሉ። ኢስላም እንዲህ ያሉ የጥፋት ተልኮዎች ከመነሻቸው የተወገዙ ናቸው። እንኳን የሰው ልጅ መግደል አይደለም መስደብ፣ መገልመጥ እንኳን ትልቅ ወንጀል የሆነበት ሃይማኖት ነው። ኢስላም ሲባቡል ሙስሊም ፉሱቅን ወቂታሉሁ ኩፍር ሰው አንድን ሰው የገደለ ሰው የአንድን ሰው ነፍስ ያወጣ ሰው የሰው ዘርን በጠቅላላ እንዳጠፋ ይቆጠራል ይለናል ቁርአን። የአንድን ሰው ነፍስ ያዳነ ሰው የሰው ዘርን በጠቅላላ ነፍስ ያዳነ ነው ይለናል። እንግዲህ እስልምና ይህንን ያህል ለነፍስ ክብር የሰጠበት ከዚያም አልፎ የእንስሳን እንኳን ሊበሉ የተፈቀዱ እንስሳዎች እንኳን ሲታረዱ እርዳቸው ጥንቃቄ በተሞላበትና ስቃይ በሌለበት ሊደረግ እንደሚገባ ይመክራል። ዛፎች ያላግባብ እንዳይቆረጡ የሚያስተምር ሃይማኖት ነው። እንግዲህ አንዳንድ ጊዜ ሃይማኖቱና ሃይማኖተኞች ሊለያዩ ይችላሉ። ሃይማኖቱ የሚያዝዘውን አንዳንዶቹ ጆሮ ዳባ ልበስ ብለው ስም ቤታቸውን በማስቀደም ሌሎቹ ደግሞ ስለ ሃይማኖቱ ምንም ነገር ግንዛቤ ሳይኖራቸው ሃይማኖተኛ በመምሰል ሃይማኖቱን የሚያጎድፉ ተግባሮች ሊፈጽሙ ይችላሉ። እነዚህ የምናያቸው ነገሮች ከየትኛውም ሃይማኖት ጋር የሚገናኙ አይመስለኝም፣ እንኳን ከኢስላም ጋር። ምናልባት ሙስሊሞች ነን ስላሉ እነሱ ሙስሊሞች ሊሆኑ ይችላሉ ማለት አይደለም። ሰዎች እኛ ነን በማለት ሳይሆን የሚሆኑት መስፈርቱን አሟልተው በመገኘት ነው። ለምሳሌ በቅርብ ጊዜ መዲና የትልቁ መስጂድ ውስጥ የተከሰተ አለ ወይም አጠገቡ ላይ የተከሰተ ተብሎ አሁን ጾሙ ሊያበቃ ሲል ሁለት ቀን ነው አንድ ቀን ሲቀረው የተከሰተ ነገር አለ። አሁን እዚያ ላይ ይህንን አይነት ሙስሊም ነኝ የሚል እንኳን ሙስሊም ነኝ የሚል ሙስሊም ያልሆነ እንኳን ያንን የመሰለ የሰው ዘር እየተደሰተበት ባለበት ቦታ ላይ ሰውን ለማጥፋት ማሰብ የሃይማኖተኛ ተግባር ሳይሆን የሰው ዘርም ተግባር አይመስለኝም። ስለዚህ ይህንን የሚሰሩ ሰዎች የኢስላምን ስም ለማጥፋት ምናልባትም በሙስሊሞች ላይ የሚደረገውን ጥፋት የሚደረገውን ግፍ ትክክለኛ ነው ያስፈልጋቸዋል እንዲህ ስለሚያደርጉ ነው እያሉ ለማጠናከር ጥፋቶቻቸውን ማስረጃ ለመደርደር የሚያደርጉት የእስላም ጠላቶች ተግባር እንዳይሆን እንጂ ሙስሊሞች ይህንን ያደርጋሉ ብዬ ፈጽሞ አልቀበልም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚደንቱ ሼህ ኡመር ኢማም ኡመርም የሰጡኝ ሀሳብ ተመሳሳይ ነው። የዛሬው ኢድ በኤርትራ እንዴት እንደተከበረ አስመራ የሚገኘው ሪፖርተራችን ብርሃነ በርሄ እንደሚከተለው ዘግቧል። የታላቁ የሮሞዳን ኢድ አልፈጥር በዓል የእስልምና ሃይማኖት መሪዎች፣ የመንግስት ባለስልጣኖች፣ ዲፕሎማቶችና በሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ዛሬ ሐምሌ ስድስት ሁለት ሺ አስራ ስድስት በመስከረም አደባባይ አስመራ በታላቅ ስነ ስርዓት ተከብረዋል። የኤርትራው ሙፍቲ ወይ ትልቁ የእስልምና ሃይማኖት መሪ ባሰሙት ቃል የሙስሊሙ ህብረተሰብ ይህን በዓል ለተቸገሩና ና ላጡ ሰዎች በመርዳትና ና ካለው በማካፈል በዓሉን እንዲያከብር መክረዋል። የአስመራ ከተማ የእስልምና ጽፈት ሊቀመንበር አቶ መሐመድ ስዒድ በሽር የኢድ አልፈጠርም በዓል ልዩ የሚያደርገውን ነገር ሲገልጹ እዚ ረመዳን ካብተን ዓሰርተ ክልተ ኣዋርሕ እዛ ወርሒ እዚኣ እታ ዝበለፀት ወርሒ ኩሉ ስላማይ ጾሙ አንድ ወር ሙሉ ተጾሞ የሚያበቃበት በመሆኑ ጾሙ በፈጣሪ ዘንድ ተቀባይነት እንዲኖረው ከገቢው ሁለት ነጥብ አምስት ከመቶ ለተቸገሩና ላጡ ሰዎች የሚረዳበትና ዘካ ተዋጥቶ ከበዓሉ አስቀድሞ ለችግረኛ ጎረቤቶች በየቤቱ የሚሰጥ በመሆኑ ከሌሎች በዓሎች ልዩ ያደርገዋል። የሮመዳን ወሬ እስልምና ተከታዮች ከሁሉም መጥፎ ነገሮች ከምግብ ራሳቸውን በማግለልና በመቆጠብ በጾምና በሰላት ስግደት፣ በጸሎት ከፈጣሪያቸው ረቢ ጋር የሚገናኙበት ወር በመሆና ከሌሎች ወሮች ጊዜ የሚያደርጋት እና በሙስሊሙ ዘንድ ትልቅ ቦታ የሚሰጣት ወርናት አነበርሄ ለቪኦኤ አስመራ። አመሰግናለሁኝ፣ ብርሃነ። ክቡራትና ክቡራን አድማጮች በዓሉ በኢትዮጵያና በዋሽንግተን ዲሲ እየተከበረ ስላለበት ሁኔታ ዋሽንግተን ዲሲ ላይ ራሳችን ተገኝተን ወደ ኢትዮጵያም ደውለን ያሰባሰብናቸውን አስተያየቶች የያዘ ዘገባ በምሽቱ ዘግየት ብሎ ይቀርባል። በድጋሚ ኢድ ሙባረክ። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል የምናልፈው፣ አድማጮች የስራ ባልደረባቸውና የሰብአዊ መብቶች ተሟጋቹ ዊሊ ካሚኒ ኪማኒ ይቅርታ፣ የደንበኛውና ሹፌራቸውን ሞት ያስቆጣቸው በመቶዎች የሚቆጠሩ የኬንያ የህግ ባለሙያዎች ዛሬ በናይሮቢ የተቃውሞ ሰልፍ አካሂደዋል። ህገ ወጥ ግድያን አስመልክቶ በዚህ ሳምንት የተካሄደ ሁለተኛው ትልቁ የተቃውሞ ሰልፍ መሆኑ ነው። ጂል ክሬግ ከናይሮቢ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። በመቶዎች የሚቆጠሩ የህግ ባለሙያዎች ወይን ጠጅ ሪቫን በማሰር ወደ ጠቅላይ ፍርድ ቤትና ፖሊስ ኢንስፔክተር ጽህፈት ቤት ማምራታቸው ታውቋል። ጠበቃዎቹ የስራ ባልደረባቸው ዊሊ ኪማኒ ደንበኛቸው ጆስፓት መወንዳ፣ እና ሹፌራቸው ጆሴፍ ሙሪሪ በህገ ወጥ መንገድ መገደሉን በመቃወም ተቃውሞ ያካሄዱ ሲሆን የሞቱት ግለሰቦች አስክሬን ከናይሮቢ ሰባ ኪሎ ሜትር ርቀት ላይ በሚገኝ ወንዝ ውስጥ ተጥሎ መገኙትም ታውቋል። ቻርልስ ካንጃማ በኬንያ ከፍተኛ ፍርድ ቤት ተከራካሪ ጠበቃና በኬንያ የማህበረሰብ ህግ ተቋም ሰብሳቢ ናቸው። ተቃውሞውን ያካሄድ ነው፣ ግንዛቤ ለመፍጠር ነው። የህግ ባለሙያዎች ላይ ጥቃት መፈጸም እንደማይቻል ለመግለጽ ነው። ምክንያቱም የህግ ባለሙያዎች ላይ ጥቃት ማድረስ በህዝብና በሀገር ላይ ጥቃት የማድረስ ያህል ነው። ይህ ማለት ደግሞ ማንኛውም ሰው በአስተማማኝ ሁኔታ ውስጥ አይደለም ማለት ነው። ሶስቱ ሰዎች ደብዛቸው የጠፋው ከሰኔ ሀያ ሶስት ችሎት በኋላ ነበር ከሳምንት በፊት ጠበቃ ዊሊ ኪማኒ የፖሊስ እጅ አለበት የተባለውን የደንበኛቸው ሚወንዳ በትራፊክ ፖሊስ በስህተት በጥይት እጅ መቁሰልን በመቃወም በክርክር ላይ ነበር ነገር ግን ባልታወቀ ሁኔታ ከታክሲ ሾፌራቸው ጋር ተገሎ በጆንያ ውስጥ ተገኝተዋል የደንበኛቸውም ህይወት አልፏል በተደረገው አስክሬን ምርመራ ሟቾች ክፉኛ መደብደባቸው ታውቋል ይህን ተከትሎ በኬንያ ዋና ከተማ ናይሮቢ የተቃውሞ ሰልፎች እየተካሄዱ ነው። በዚህ ሳምንት ብቻ ሰኞና ሮብ በመቶዎች የሚቆጠሩ የሕግ ባለሙያዎች ድርጊቱን በመቃወም ሰልፍ መውጣታቸውም ተገልጿል። የዛሬውም ከተቃውሞዎቹ አንዱ ነው። ዴኪ ኪታንጂ በሰልፉ ከተሳተፉ የሕግ ባለሙያዎች አንዱ ናቸው። እኛ በህገ መንግስቱ መሰረት የፍትህ ሂደቱን የምንከተል ሰዎች ነን። ይሁን እንጂ አንድን ደንበኛ ከመቀበልህ በፊት ወይም ከተቀበልክ በኋላ እየፈራህ መሆን የለበትም። ከዚህ ጋር በተያያዘ ሶስት የሀገሪቱ የፖሊስ አባላት መታሰራቸውም ታውቋል። የሀገሪቱ አቃቤ ሕግና የፖሊስ ጠቅላላ ኢንስፔክተር ተጠያቂዎችን ለፍርድ እንደሚያቀርቡ አስታውቋል ጉዳዩን በተመለከተ ከፖሊስ ጽህፈት ቤት መረጃ ለማግኘት የተደረገው ሙከራ አልተሳካም። የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ሂላሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የኢሜይል ልውውጥ ያደርጉበት የነበረው ጥበቃ በሚደረግበት የመንግስት አላላክ ወይም መላኪያ ዘዴ ሳይሆን በግል የእጅ ስልካቸው መሆኑን ተንተርሶ መጠነ ሰፊ ምርመራ አካሂዷል። የግል የእጅ ስልክን መጠቀም ምስጢራዊ የመንግስት ሰነዶችን ለሌሎች ሌሎች እጅ እንዲገቡ ለአደጋ የሚያጋልጥ በመሆኑ እጅግ ግድ የለሽ የሆነ አያያዝ ነው ሲልም ክፉኛ ነቅፏል። ይሁንና የወንጀል ክስ ሊመሰረትባቸው የሚያስችል ነገር የለም ሲሉ ነው የፌዴራሉ ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ ያስታወቁት። ጄፍ ክለስተርና ሪቻርድ ግሪን ያጠናቀሯቸውን ዘገባዎች ዝርዝር አዳነች ሳዬ ይዛ ቀርባለች። የምርመራው ቢሮ ስራ አስኪያጅ ጄምስ ኮሚ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የግል ኢሜይል በመጠቀማቸው ዙሪያ ሰፊ ምርመራ ከተደረገ በኋላ በእሳቸው ላይ ክስ እንዲመሰረት ምክረ ሐሳብ እንደማያቀርቡ አስታውቀዋል። አቃቢያነ ሕግ በሂላሪ ክሊንተን ላይ ክስ ለመመስረትም ሆነ ላለመመስረት ከመወሰናቸው አስቀድሞ የተለያዩ ጉዳዮችን አሰላስለዋል፣ አውጥተዋል፣ አውርደዋል። በተለይም ቸልተኝነቱ ሆን ተብሎ የተደረገ ነው ወይስ አይደለም የሚለውን ነጥብ በሚገባ አጢነዋል። የጉዳዩን አፈጻጸምና ከዚህ ቀደም የታዩ ሌሎች ተመሳሳይ ድርጊቶችን አያያዝም ተመልክተዋል። የአያያዝ ጉድለቱንና የምስጢራዊ መረጃ መደምሰስን ስንመረምር በእነሱ ላይ ተንተርሶ ክስ ለመመስረት የሚያስችል ጉዳይ አላገኘንም። ኮሚ አያይዘው ግን የተደረገው ምርመራ ሂለሪ ክሊንተንና በእሳቸው ስር የሚሰሩት ሰዎች በምስጢራዊ መረጃ አያያዝ ላይ ቸልተኝነት አሳይተዋል ህግ የመጣስ መሰረት ማስረጃም አለ ብለዋል አንድ መቶ አስር ኢሜይሎችና አምሳ ሁለት የኢሜይል ሰንሰለቶች በተላኩበት ወቅት ምስጢራዊ መረጃ እንደነበራቸው ታውቋል ከእነሱም አንዳንዶቹ ከፍተኛ ምስጢር ነበሩ ይሁንና ድርጊቱ ሆን ተብሎ የተፈጸመ አይደለም ብለዋል። የምርመራው ቢሮ ዳይሬክተር በሂለሪ ክሊንተን ላይ የወንጀል ክስ ባለመመስረቱ የተበሳጩት ሪፑብሊካዊው ተቀናቃኛቸው ዶናልድ ትራምፕ ሰሜን ካሮላይና ሆነው ሲናገሩ የፌዴራሉ ምርመራ ቢሮ ውሳኔ ያሳፍራል ብለዋል ሂላሪ የእናንተን አላውቅም። እኔ ግን ሂላሪ ክሊንተን በአደገኛውና በሕገ ወጡ ምግባራቸው ሳቢያ ከሚጠየቁበት የወንጀል ክስ እንደሚያመልጡ ሁል የሚሰማኝ ነበር። ስርዓታችን ብልሹ መሆኑ ያሳዝናል። ሂላሪ ክሊንተን ከኦፊሴላዊው ኢሜይል ይልቅ ከግል ኮምፒውተር አገልግሎት ጋር የተያያዘውን ኢሜይል የተጠቀሙት የግል የመረጃ ልውውጦችን ደህንነት ለመጠበቅ ስለፈለጉ እንደሆነ ተናግረዋል። የፌዴራሉ ምርመራ ቢሮ ዳይሬክተር ኮሚ ግን ጠላት ወገኖች ለክሊንተን ኢሜይል ተደራሽነት ሊያገኙ የሚችሉበት እድል ነበር ይላሉ። በእንዲህ አይነቱ አሰራር መገልገሉ በመንግስት ኢሜይል ከመጠቀም የባሰ የተጋለጠ መሆኑን ተንታኞች ይናገራሉ። ክቡራትና ክቡራን አድማጮቻችን በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን እየተከታተላችሁ ያላችሁት። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽ ሶስት ሰዓት ከሰላሳ ከሀያ ሰባት ያመለክታል። ርዕሰ ወሬዎችን በአጫጭሩ ከቆንጅ ይታየል በዛሬ ዕለት በደቡባዊ የመን ኤደን ከተማ ዓለም አቀፉ አውሮፕላን ጣቢያ ጠገብ በሚገኝ የጦር ሰፈር ሁለት በመኪና ላይ የተጠመዱ አጥፍቶ ጠፊ የቦምብ ጥቃቶች ደርሰዋል። በጥቃቶቹ ቢያንስ ስድስት ሰዎች መገደላቸውን ወታደራዊ ምንጮች ገልጸዋል። ከፍንዳታዎቹ በኋላ አጋጣሚውን ለመጠቀም ከሞከሩ ታጣቂዎች ጋር የተኩስ ልውውጥ መደረጉን ምንጮቹ ገልጸዋል። ደቡብ አፍሪካ ውስጥ ኦስካር ፒስቶሪየስ የተባለው ሰው የሴት ጓደኛውን በመግደል ወንጀል ስድስት ዓመት እንዲታሰር በፍርድ ቤት የመወሰኑ ዜና ዛሬ እንደተሰማ ማህበራዊ መገናኛዎች በአስተያየት ተጨናንቀዋል። አብዛኞቹ አስተያየት ሰጪዎች እንዴት ስድስት ዓመት ብቻ ይፈረድበታል ብለው የተናደዱ ናቸው። ዳኛዋ ቶኮዚሌ ማሲፓ የሰጡት ፍርድ የሀገሪቱ ሕግ ሰው የገደለ ቢያንስ አስራ አምስት ዓመት እስራት ይገባዋል ከሚለው አንጻር በጣሙን ያነሰ ነው። ዳኞች ቢያንስ የሚለውን ግን ራሳቸው እንዲወስኑ ስልጣን ይሰጣል ህጉ። ዳኛይቱ ለምን ስድስት ዓመት ብቻ እንደፈረዱበት ረዘም ያለ ማብራሪያ ሰጥተዋል። በ2012 በኦሎምፒክ የተወዳደረ የመጀመሪያው ሁለት እግሩ የተቆረጠ አትሌት በመሆን ታሪክ የሰራው ፒስቶሪየስ ቀን የጎደለበት ጀግና ነው ብለዋል ዳኛይቱ። ከምታሰር ማህበራዊ አገልግሎት ልስጥ ማለቱም የሚያስከብረው ነው ብለዋል። ነገር ግን የደቡብ አፍሪቃ የሴቶች ማህበራት እሳቸው የሰጡት ፍርድ ሴቶችን የመስደብ ያህል ይቆጠራል ሲሉ አማረዋል። የሰዓቱን ርዕሰ ዜና ነበረ የተከታተልነው ነው። አድማጮች አንድ ሺህ አራት መቶ ሰላሳ ሰባተኛው ኢዳል ፈጥር ዛሬ በመላው ዓለም ሙስሊሞች ዘንድ እየተከበረ ነው። እኛም በዘገባችን በተለያዩ አካባቢዎች መከበር ላይ ያለበትን ተከታትለናል። ተቀበለ አላሁ ሚና ወሚንኩም አልሐምዱሊላህ ወጣልን ሂዱ የመደሰቻ የመወደዱ መሰባሰቢያ ወዳዘመዱ ዲማውሰት ክቡራትና ክቡራን አድማጮች ዋሽንግተን ዲሲ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ሙስሊሞች ሂዱን እያከበሩ ሳሉ ባልደረቦቼ ትዕግስት ገሜና ሱራፌል ሽፈራው ወጥተው አነጋግረዋቸው ነበር። በዋሽንግተን ዲሲ የፍርስት ሂጅራ መስጅድ ኢማም ሼክ ካሊድ መሐመድ የሚከተለውን ብለዋል። እንግዲህ አላህ ስብሓንሁ ወተዓላ ጾምን በእኛ ላይ ግድ ሲያደርግ እናንተ ያመናችሁ ሰዎች ጾምን በእናንተ ላይ ግድ አድርግ ያለው ከእናንተ በፊት በነበሩ ህዝቦችም ላይ ግዴታ እንደሆነው ሁሉ አላህን ስብሓነሁ ወተዓላ ትፈሩ ዘንዳ ነው። እንግዲህ ከዚህ ከጾም ውስጥ የምናገኘው ምንድነው ትምህርቱ? የእኛ መራብና መጣማት ሳይሆን የአላህን ፍራቻ አውርሶን ለአመቱ ደግሞ ይህንን ስንቅ አድርገን አላህን እንድንገዛው ነው። ስለዚህ ጥሩ ትምህርት ቤት ነበር። ወደ አላህ ተመልሰን የአላህን ሕግጋቶች ለማሟላትና ለማማላትና በትዕዛዙ ተገኝተን ከተከለከልነው በመከልከል እንግዲህ በአለማችን ላይ በዚህ በረመዳን ወር እና ከዛም በፊት ከዛም በኋላ የተደረጉ አንዳንድ አሳዛኝ ነገሮች አሉ። በተለይ በሙስሊሙ ዓለም የተከሰቱ በሙስሊሙ ስም እየተንቀሳቀሱ ንጹኃን የሆኑ ሰዎችን የሚገሉበትና ራሳቸውን የሚያፈነዱበት ሁኔታ አለ። እነዚህ ሰዎች ሙሉ ለሙሉ የተሳሳቱ ናቸው። የሚሰሩ ስራ በአጠቃላይ ከምንም በምንም ከእስልምና አስተምሮት ጋር ግንኙነት የሌለው የግል ፍላጎታቸውን የሚያራምዱ የግል ፍላጎታቸውን በኃይል ሰዎች ላይ ለመጫን የሚያደርጉ ሰዎች ናቸው። እስልምና አስተምሮት ከዚህ የተለያየ ነው። የዛሬ ትምህርቴ በዚህ በቁጥባው ላይ የሰጠሁትም የሚያመላክተው ምንድነው? ስለ ሰላም ነው። እስልምና የሚሰብከው ሰላም ነው። ስንገናኝ የምንለዋወጠው ሰላም ነው። የአኽራ ቤታችን ሰላም ነው። ጌታችን አላህ ስብሐነሁ ወተዓላ ስሞቹ ውስጥ አንዱ ሰላም ነው። እርስ በርስ ተገናኝተን የምንለዋወጠው ሰላም ነው። ስለዚህ ነቢዩም ሙአለይሂ ሰላተ ሰላም አፍሹ ሰላም፣ ሰላምን በትኑ አሰራጭ ያለውና ይሄ ነው አስተምሮታችንና የሚሰሩት እስለ ሰላምን የሚጻረር ማንኛውም ነገር እስልምናን የሚጻረር ነው ብለን ነው የምናምነው። ከፈርስት ሂጅራ መሪዎች አንዱ አቶ ነጂብ ሙሐመድም ተከታዩን መልእክት አስተላልፈዋል። ወንድምና እህቶቼ አስቀድሜ እንኳን ለኢዱ አደረሳችሁ ላለው ለጠቅላላ ኢትዮጵያውያን ሙስሊሞች እንዲሁም ለጠቅላላ የዓለም ሙስሊሞች 30 ቀን ጾመን ካበቃን በኋላ ይኸውና ዛሬ ዒዳችንን እያከበርን ነው። በዚህ በፈርስቲጅራ ኮሚኒቲ መሀል ዋሽንግተን አካባቢ ያለው ትልቅ ህብረተሰብ ው የጎረፈ ነው። አልሐምዱሊላህ ደህና እያከበርን ነው። በተረፈ የረመዳን ወርን አስመልክቶ በሰላም እየጾምን እያለን የእስልምናን ስም በመጠቀም ሽብርተኞች መዲና ላይ ሆነ የተለያዩ አካባቢዎች የፈጸሙትን እናወግዛለን። ከእስልምና ጋር ምንም የሚያገናኘው የለም። በቅርቡ በጁላይ ሀያ አምስት አሜሪካን ሙስሊሞች በጠቅላላ እዚህ ካፒቶል ሂል ላይ መተን የዚህን አይነት ሽብርተኝነት እስልምናን የማጥላላት የሚደረገውን አሜሪካም ውስጥ ሆነ ሌላ ዓለም ላይ እንዲሁም ሽብርተኝነትን በአጠቃላይ ወይም ዘረኝነትን በአጠቃላይ እንቃወማለን። መልሼ አሁንም እንኳን ደስ አላችሁ እንኳን ለኢድ አደረሳችሁ። ላለው ቪኦኤ ቴንኪ ዩ ይህንን ስለሰጣችሁን ቴንኪ ዩ። ትዕግስት ካነጋገረቻቸው ምዕመናን መካከል ከኢትዮጵያ በቅርቡ ወደ ዋሽንግተን ዲሲ የገባ ምዕመንም ይገኛል። አላሁ አክበር الله أكبر. الله أكبر الحمد لله رب العالمين الرحمن الرحيم እንኳን ለበዓል አደረሰ። ስምን ልማልበት፣ ስሜ መሐመድ እባላለሁ። መሐመድ በሸ፣ በዓል እንዴት ነው? በዓል ጥሩ ነው። አሁን ጥሩ ነው። በጣም ጾም አንድ ወር ጾመን፣ አሁን እዚህ ላይ ያለነው ይሄ በዓል እያከበርን፣ በጣም ደስ ይላል። ሰውም ተሰባስበዋል። እንደ ኢትዮጵያ ነው የሚሰማ ይሄን ያለ አሁን እዚህ ያገኘው። ጠዋት የሰላት ፕሮግራም ቢደረግበት ቢደረግበት ይሄ ሜዳ ላይ ነው። ዲሲ ነው ያለነው፣ ዋሽንግተን ዲሲ። ምንድነው ቢደረገው፣ ሲሴሞኒ የጸሎት ፕሮግራም አለን፣ ሰላት እንሰብላለን። ከዛ በኋላ ደግሞ ወደ የቤተሰቦቻችን ጋር ወደ ዘመድ ካለን ከዘመድ ጋር እንጠያየቃለን። በዚህ ነው እናሳልፈው። ኢትዮጵያ ይመስላል ብለኸኛል? ያ ኦፍ ኮርስ ከኢትዮጵያ ከመጣህ ቆይተሃል። ቆዩ ትንሽ ያመሳስለው አንደኛ የኢትዮጵያ ሰዎችን ታገኛለሽ። ተጨማሪ ደግሞ ተመሳሳይ ሁኔታ ነው የምታዩ ኢትዮጵያ እንዳለው ማለት ነው። ተሰባስበሽ ነው የምታከል ዚም ወደ ቤትም ስትሄጂ በኢትዮጵያ ባለው የበዓል አከባበር ነው የምታከብ እሱ እሱ በጣም ከኢትዮጵያ ጋር ተመሳሳይነት አለ። በዚህ በረመዳን ወር ውስጥ ሰላሳ ቀን ነው የተጾመው እና ከኢትዮጵያ የሚለየው እዚህ እዛም እዚህም ጠዋት በጠዋት ጀምሮ እስከ ማታ ፀሐይ ስትገባ ወታት ስትጠልቅ ነው የሚጾመው እዚህ ደግሞ በጋ ላይ ቀኑ ይረዝማል። ብዙ ሰዎች እስከ 16 ሰዓት ነው የሚጾሙ ይላሉ። ምን ያክል ይከብድ ነበር? እንዴት ነበር? ምናልባት ከስራ ጋር ስራውም ያው አሜሪካ ያው ቢዚ ስለምትሆኝ ከስራውም ጋር ትንሽ ቻሌንጅ ይኖሯል ሜቢ። ግን ከዛው በተረፈ ሁሉም ቦታ ተመሳሳይ ነው ያጻጻው ሂደት። አሰላሙ አለይኩም አሰላሙ አለይኩም ተቀበለ አላሁ ሚና ወሚንኩም አልሐምዱ ልላ ወጣልንዱ የመደሰች የመዋደዱ መሰባሰቢያ ወዳጅ ዘመዱ ኒዕማውሰተ እንበላ አልሐምዱ እንበላ አልሐምዱ ያለው ለሌለው ያለው ሰጥቶ ኢድንያ ከብረ ደስታ ነግቶ ህፃን ትልቁ whatever do, the sherry out the cobay do, Muslim ፍሩን አጽነቶናብን ሙስሊሞች በዓለም ላይ ያሉ በኢድ ተደስተው ለኢዱ ትናንትና የወጣ ትኩስ የመሐመድ አወል ያሲንን የኢድ ናሺዳ ነው እየሰማችሁ ያላችሁት። አላህ ኢድን ፈጥሮ አላህ ኢድን ፈጥሮ ወሩን የጾመው እናመሰግናለን። አሁን ደግሞ ወደ ኢትዮጵያ መለስ ስንበል፣ ጽዮን ግርማ ደግሞ ወደ ኢትዮጵያ ደውላ ምዕመናኑን አነጋግራለች። የት አካባቢ ነው ያለኸው? ባህር ዳር ለበዓሉ ያው ከሳውዲ አረቢያ ነው የመጣሁት። ከአሁን የአምስተኛ ቀኔ ነው። ቤተሰቦች ጋር በሚገባ አሁን የበዓሉ ተካፈሉኛለ ማለት ነው። በጣም ደስ ይላል። እንዴት እያከበራችሁ? ቤት ባፈራው ነገር አዘጋጅተን እንትን ብለን ያው እየተደሰትን እንገኛለን። አሁን ምን እያደረጋችሁ ነው? አሁን እዚህ ጓደኞች ጋራ ቤተሰቦቻቸው ላይ ቡና ተፈልቶ ሻይ ምናምን እየጠጣን ያለ ነው። አስቀናችሁ ነው? በጣም በጣም እንጂ፣ በጣም እሺ። ሌላ ባህር ዳር ከተማ ላይ የነዋሪ የሆነ አብሮህ ያለ ሰው አለ? አለ ሴት ቢሆን ሴት ስለበአል ሲገልጽ ሴት በደንብ ይገልጻል። አይ ወንድ ደግሞ ከሴት የበለጠም ይገልጣል። አላ እሺ ይቻላል። ሀሎ ጤና ይስጥልኝ። ተዳስልኝ ማልበል ዳኛቸው እባላለሁ። ዳኛቸውም የእስልምና እምነት ተከታይ ነ እኔ እንኳን ክርስቲያን፣ ግን የእስልምና ተከታይ ጓደኞች አሉ። እንዴት እያከበራችሁ ነው በዓሉን? አሁን ቡናውን፣ ዳቦውን ሁሉም ነገር ተዘጋጅቶ በጓደኞች እንዴት ዘገንትን እያከበር ነው የእስልምና በዓል ሲከበር ምግብ አለ፣ የሚጠጣ አለ፣ እንደዚሁም ቡና አለ። ና አሁን አንተ ደግሞ ክርስቲያን ነህ። እንዴት ነው ምትቋደሱት ማዕዱን? እንዴት ነው ምትቆ ያው ማለት ከስጋ ውጭ የሆኑ ዳቦ፣ ዳቦ ቆሎች አሉ። አንድ ያብሽ የሚባል መጠጥ ቡቅር የሚባል ደግሞ አለ። ባህላዊ መጠጦች እነሱን ምንም ምን አብረን ነው? ምን ለምን ያህል ጊዜ ነው እንደዚህ ይሄን በዓል ስታከብሩ? አሁን አብራችሁ እንዴ? ሁሌም እኮ አብረን ነው የኖር ነው። አንድ አይነት የሆነ ማህበራዊ ህይወቶችን ተሳስረን ነው የሚኖር ነው። አሁንም ያንን ነው። እሺ መልካም በዓል ይሁንላችሁ። አሜን፣ መልካም በዓል። ጤና ይስጥልኝ ማልበል የታ አካባቢ ነሽ ያለሽው? ከአሜሪካ ድምጽ ነው የምደውለው ረሂማ አወል ይባላለሁ። የምኖረው አዲስ አበባ አለም ባንክ አካባቢ ነው። በዓል እንዴት እያከበራችሁ ነው አንቺ ባለሽበት አካባቢ ና በቤታችሁ? በዓል በጣም ቆንጆ ነበረ። ሰፈራችን ስለሚርቅ ከስቴዲየም ሰላት ምዙ አካባቢ ነው የፈገድ ነው በጣም ብዙ ሰው ነበረ። ጎረቤቶቻችን መጡ፣ ቤተሰቦቻችን መጡ። በደስታ ነው ያሳለፍነው። ቆንጆ ቀን ነበረ። በምንድን ነው የሚገለጸው? አሁን የጸሎት ስነ ስርዓት ነው ያላችሁ። አንድ የጸሎት ርዕስ ይዛችሁ ነው የምትጸልዩት። እስቲ ምንድን ነበር የተነሳው በጸሎታችሁ በስግደታችሁ ሰዓት ላይ? በጸሎት ሰዓት ላይ ስለመስጠት ነው። ያው እንግዲህ ረመዳን ከመፍታታችን በፊት የሚሰጥ ነገር አለ። ፊጥር ይሰጣል እና ስለ እሱ ነገር ተነስቶ ነበረ ሰው መረዳዳት እንዳለበት፣ አስቸጋሪ ጊዜ ላይም ካለን አንዱን አንዱ መቆም እንዳለበት የሃይማኖት አባቶች ምክራቸውን ለግሰው ነው የተበተን ነው። ከቤተሰብስ ጋር የነበራችሁ ጊዜ ምን ይመስላል አካባቢያችሁ ላይ? ከቤተሰብ ጋር በጣም ደስ ይላል። ያው ከሰላትነስ ጎረቤቶቻችን መጡ፣ ሙስሊም የሆኑም ሙስሊም ያልሆኑም። ስለዚህ የእኛ ቤተሰብ አባቴ ትንሽ በእድሜ ተለቅ ስለሚል ከሌሎቹ መጀመሪያ እኛ ቤት ነበር ሁሉም ሰው የተሰበሰበው። ጥሩ ጊዜ አሳለፍን። ቤቱን ተዘጋጅተን አዘጋጅተን ጠበቅናቸው። ሲመጡ ሽቶ ቀብተን ጣፋጭ ሰጠናቸው እና ና ያው ተሰብስበን በደስታ አከበር ነው። በጣም አመሰግናለሁ። እንግዲህ ዓመት ከዓመት ያደርሳችሁ፣ መልካም በዓል ይሆንላችሁ። በጣም አመሰግናለሁ። መልካም ቀን አካባቢ ነው ያለኸው? እኔ ድሬዳዋ ኦርቢት አካባቢ ነው ያለሁት። በዓል እንዴት እያከበራችሁ ነው? ድሬዳዋ ላይ ያው ጠዋት እስከ ለሁለት ጉዳይ ድረስ የኢድስ ሰላት ነበረ በጣም ብዙ የወረሰ ነበረ። ተክቢራ ማለት አላ አክበር እያሉ የተገኙት ከዛ ውጭ ጠዋቱኑ ከዛ መልስ በየዘመድ ቤቱ ሁሉም በመጠየቅ እሳውም በጥሩ ሁኔታ ነው ድሬዳ ላይ እየተከበረ ያለ። ቤት ውስጥ ስንዴት እንዴት እያረጋችሁ እያከበራችሁት ነው? ቤት ውስጥ ጠዋት እስከ ስድስት ሰዓት ባለው ጊዜ ውስጥ በየዘመድ ቤት እየሄድሽ ዚያራ በማድረግ እንኳን አደረሰና ሌሎችም ባለው በሶሻል ሚዲያ መልእክቶችን በመላላት እያደረግን ከሰዓት በኋላ ሀገሩም ድሬዳዋ ነው አንድ ላይ በጋራ በመሆን ጥሩ በርጫ እያደረግን ነው። እንግዲህ አገሩም ድሬዳዋ ነው የሚል መግቢያ ያስቀደምከው ለሱ ነው ማለት ይታወቃል ብዬ ነው። ድሬዳዋ ላይ በብዙ ጊዜ ተሰባስበን ጓደኛሞች ሙስሊም ክርስቲያኑ ሳይል አንድ ላይ ነው ያው እንኳን አደረሰ። ድሬዳዋ ለየት የሚለው በዓሉ በጋራ ነው ሁሉም ያከብረው፣ እንደ ጎረቤቱ እንደ ቀረቤታ አብሮ በመምጣት ያለው ነገር አሁን ጊዜ እንኳን ጾም ቢሆንም ለእነሱ ሲባል ጾም ያልነካው ነገር ይሰራላቸው በጎረቤታሞች እየተጠያየቁ እነሱም ለስላሳ ውሃ ጊዜ ይመጣሉ። በጋራ በዚህ መልኩ ነው ሙስሊም ክርስቲያኖች የሶሻል እምትኑ ከድሮ በጣ በበለጠ ሁኔታ ነው ያለው። ኢንተርዳክሽን በጣም አመሰግናለሁ አቶ ብሽራ። እኔም በጣም አመሰግናለሁ። ሀረር አካባቢ ነው ምንው? ሀረር በሰላም ብትሮ ሁኔታ እያከበርን ያለ ነው። ምን አደረጋችሁ ዛሬ በበዓል? ጸሎት ነው ብዙ ጊዜ ያለው። ጠዋት በጠዋት አካባቢ ላይ ያው ጸሎት ይጠገዳል። ቀሱ ጸሎቱ ላይ በኋላ ሁሉም ያው ወደ ቤት ለመጠዝማድ ጋር ይደራረሳል። ጸሎት እያ- አድርገን ጸሎት በጸሎት ነው ያሳለፍ ነው ብላችኋል። እንደው ምንድን ነበረ የጸሎታችሁ ዋናው ርዕስ? ርዕሱ ያው አጠቃላይ መጀመሪያዎች ላይ ሁሉም ጠዋት እዛ በሚወጣበት ሰዓት በተለይ ዛሬ የ የዋን ያስተላሉት መልእክቶች አሉ። ሁሉም አንደኛ ፈጣሪ ሁሉም እንዲፈራ፣ ሁለተኛ ደግሞ ወላጅ አባቱና እናቶቹ ታዛዥ ሆነው እነሱ ጥሩ ደግ እንዲሆን የተላለፈው መልእክቶቹ፣ ሶስተኛው ደግሞ የሙት ልጆችን በትንካል እሱንም መጠበቅ እጁ የገባ ሰው በጥሩ በጥሩ ሁኔታዎች ንብረታቸውን እንዲያስተዳድር፣ ከዚያ ደግሞ ለሀገሪቱ ግን ሁሉም በሰላም በፍቅር ተከባብሮ እንዲኖር፣ ሌላው ደግሞ እንደ ሀገር ሁሉም ራሱን በራሱ ተዋዶ ተፈቃቅሮ ተከባብሮ እንዲኖር አይዶት እንዲያለማ ና ይህን ነገሮች በሰላም ሁኔታዎች እንዲያሳልፍ ነው የሚተላለፈው። በዚህ ሁኔታዎች ደግሞ ሁሉም ጎረቤቶቹ ጋር በሰላም በጓራ እንዲኖረ የሚፈለገው። እሺ፣ መልካም በዓል በጣም እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያውያን በአሜሪካ ወደ ካናዳ ነው የምንወስዳቸው። ሰላሳ ሶስተኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ሳምንት ሰሞኑን እንደዘገብ ነው በካናዳዋ የቶሮንቶ ከተማ ባለፈው እሁድ ተጀምሯል። የዚህ ፕሮግራም አዘጋጅ ባልደረባችን አዲሱ አበበ በስፍራው ይገኛል። እንደ ሰሞኑ ሁሉም ታዲያ የሶስተኛውን ቀንና ቀጣዩን ቀናት አስመልክቶም ይነግረናል። አዲሱ እንደምን አመሸህ? እንዴት አመሸህ? አሎላ እንዲሁም አድማጮች በተለይ እስልምና እምነት ተከታይ አድማጮቻችን ኢድ ሙባረክ እላለሁ። መልካም አዲሱ፣ የኢድ ሰላምታህም ደርሷል። አድማጮች እንግዲህ በሶስተኛው ቀን ውሎ እንነሳ። የቀደሙትን ቀናት በየዕለቱ ካለህበት ዘግበህልናል። ሶስተኛው ቀን ምን ይዟል? በምን አይነት ዝግጅት ነው? ምናልባትም ከትላንትናው መለስ ብለህ ዘገባህን ካቀረብክ በኋላ የነበሩ ትዕይንቶች ወይም ክንውኖች ካሉ ከነሱ ብትጀምረው። መልካም አሉላ ሶስተኛው ቀን ማለት ትላንት ነው። ዛሬ አራተኛ ቀን ነው። እንደው በዚህ ለኢትዮጵያን በአሜሪካ ፕሮግራም በተያያዘ ቦታ ከቶሮንቶና አካባቢዋ ኢትዮጵያውያን ማህበር ፕሬዚዳንት ከወይዘሮ አረገ ወርቁ ጋራ ስለ ከተማዋና ስለ ህዝቧ ልዋይ ነበር ሀሳቤ ግን ከመላ አሜሪካ የተሰባሰቡትን ኢትዮጵያውያን ያገናኘው ይሄው ሰላሳ ሶስተኛው የፌዴሬሽኑ በአርስ በመሆኑ ስለ ኳሱ ከኳሱ ጋር ስለሚካሄዱ እንቅስቃሴዎች ማውራት መርጫለሁ ማለቴ ነው። አሎላ ወደ ዛሬው ክንውን ለመምጣት ከትናንቱ ነው የምጀምረው። ከኳሱ ብነሳ ትናንት ሰባት ግጥሚያዎች የተካሄዱ ሲሆን ሶስት ቡድኖች ከመውረድ ነው ወደ ማጣሪያ ለመሸጋገር ያረጋገጡበት፣ ሌሎች ሶስት ቡድኖች ደግሞ ከማጣሪያ ውድድር የተወገዱበት ፉክክር ታይቷል። በዚሁ መሰረት ትላንት ላስ ቬጋስ ካንሳስ ሲቲን አንድ ለዜሮ፣ አበበ ቢቂላ ቺካጎን ሶስት ለአንድ፣ ኢትዮ ሜሪላንድ አዲስ ዳላስን ሁለት ለዜሮ፣ ኤሌ ስታር ካልጋሪን አምስት ለዜሮ አምስት እና ከሶስት በላይ ኳስ፣ እኔ በእግር ኳስ ማውራት አልወድም ሲለወጥብኛ፣ ማንኛውም ኤሌ ስታር ካልጋሪን አምስት ለዜሮ፣ ኦሃዮ የኒውዮርኩን አባይ ሶስት ለአንድ ዲሲ ዩኒቲ እና ኦስትን የቴክሳሱ አንድ ለአንድ፣ ቶሮንቶ እና ዴንቨር ዜሮ ለዜሮ ተለያይተዋል። ዛሬ በተለይ ስምንት ውድድሮች ይካሄዳሉ። የሜሪላንዱ ቅዱስ ሚካኤል ከዳላሱ ኢትዮ ዳላስ፣ የካሊፎርኒያው ሳንሆዜ ከዲሲ ስታር ጋር የሚያደርጉት ውድድር ከባድ እና አጓጊ ይሆናል ተብሎ የተጠበቀ ነው። በህዝብ ቁጥር የእሁዱን አይነት ስቴዲየሙን ያጨናነቀ ባይሆንም ትናንት በተለይ ያስተናጋጁ ቶሮንቶ ግጥሚያ ስለነበረው ነው መሰል ጥሩ ቁጥር ያለው ሕዝብ ነበረ ወደ ማታ የተሰባሰበው ምን ያደርጋል። ቶሮንቶና የዴንቨሩ ጣና ያደረጉት እና ዜሮ ለዜሮ የተለያዩበት ፉክክር መልካም ጠባይ አልታየበትም። በመሆኑም አልቤትር ማለት ዳኛዋ ትራስ ገብረ ዮሐንስ ከእያንዳንዱ ቡድን አንዳንድ ተጫዋች በቀይ ካርድ አሰናብታለች። ቻንሳቸው ነው ብሏል ተመልካች። የትላንቱ እና የዛሬ ይሄን ይመስላል። አሉላ ግሩም፣ እዚህ ጋር ሌላ ጥያቄ አለ። ዋና የስፖርቱ ሰው አዲሱ የትርሃስን እንግዲህ ሰፋ እንደምን አመሸ። መጀመሪያ እንደምን አረፍ ልበልህ እንጂ የትርሃስን ሰፋ አድርገህ ያው፣ ስለ እሷ ታሪክ አንዳችን እኔ ወይም አንተ እንደምናነጋግራት እርግጠኛ ነኝ። ነገር ግን የጋዜጠኞችና የአርቲስቶች እንደ ድሮ የለም እንደ ዘንድሮ ምንድን ነው ይኖራል። ለምን እንደተደበቀ አናውቅም። እንደ ሰርፕራይዝ ማለት ድንገት እንደው ለማስንት ለማለት ነው መሰለኝ። ያው ካፕቴኑ ካፕቴኑ አንበሉ ነው፣ እኔ እንደምታውቂው አላየው ነው። ምስክርህም አጠገብ ያሉ ይመስለናል። ምስክር ምስክርህም አጠገብ ያሉ ይመስለናል፣ መጠየቃችን አይቀርም በቃሉሳቸው ነው። ከቆንጅት ጋራ ሳይመሳጠሩብኝ አይቀርም። እንግዲህ አላውቅም። አዲሱ እስኪ ወደ ዛሬው እንሻገር። እንግዲህ ሶስተኛውን ቀን እንዳልከው እንዳረምከው፣ ትላንት ነው ሶስተኛው ቀን እሁድ መክፈቻው ስለሆነ ዛሬ በአራተኛው ቀን የተያዙት በካናዳ አሁን ሰዓቱ ከቀጥር በኋላ 8 ሰዓት አለፍ ብሏል። ወደ ዘጠኝ ሰዓት እየተቃረበ ነው። ማምሻው ላይ ነው ብዙዎች ውድድሮች የሚካሄዱት። በትይዩ ያሉ ሌሎች ዝግጅቶችም ካሉ እንደ ዋና ዋናውን ብታካፍለን ጥሩ። ከኳሱ ጋር የሚካሄዱትን ዘረዝራለሁ። አጭር ነው ነገር ግን ዛሬ ስምንት ውድድሮች ይካሄዳሉ። ቀደም ሲል እንዳልኩት የሜሪላንዱ ቅዱስ ሚካኤል እና ኢትዮ ዳላስ በጣም በጉጉት የሚጠበቅ ጨዋታ ነው። የሳን ሆዜና የዋሽንግተን ዲሲ ስታር ቡድኖችም ጨዋታ እንዲሁ በጣም አጓጊ ነው። ዲሲ ስታር በጣም ጥሩ ጥሩ ተጫዋቾች ወጣቶች ያሉበት ነው። የዲሲ ዩኒቲ በነገራችሁ ላይ ባለፈው ዋንጫ ወስዶ ዘንድሮ ብዙም መራመድ የሚችል አይመስልም። ከኦስትኑ ጋራ አንድ ለአንድ ተለያይቷል። ትላንትና ዛሬ ፀሐዩ እጅግ የበረታ ነው እና በአሁን ሰዓት ጸጥ ያለው ሜዳው፣ እኔም ድምጼን ያልጋረዳው ምክንያት እረፍት አርገዋል። ትንሽ ውሃ እየጠጡ ናቸው ልጆቹ እና ኃይለኛ ሙቀት አለ። ትንሽ ደግሞ ደመና ወረድ ሲል እንግዲህ ጨዋታው ይጀምራል፣ ይጧጧፋል። የምንጠብቃቸው ቡድኖች ይጫወታሉ ከኳሱ ጋር ትናንት ገልጬ ነበር። ሰማያዊ ፓርቲ ለፕሬዚዳንቱ ኢንጂነር ይልቃል የሪሴፕሽን ማለት ግብዣ ነው ያደረገው። ዋናው ለህዝቡ እና ስለ ፓርቲው ገለጣ የሚያደርጉት በመቼው ቅዳሜ ስለሆነ ትላንትና መሄድ አላስፈለገኝም። ሪሴፕሽን ነው የቀረብኝ። ሌላ ብዙ የቀረብኝ ነገር አለ አልመሰለኝም። ዛሬ ማታ ግን ግርማቸሩ ዱብ ዱብ በሉ ቴሌቪዥን ስፖርት ቶሮንቶ ማህበረሰብ ይከበራል፣ እውቅና የሚያገኛ ግርማቸሩን፣ ከዚህ ቀደም ታስታውሳለህ፣ በእኛው ፕሮግራም አንድ ጊዜ ኢንተርቪው አድርገነዋል። የእኛው የስፖርት ፕሮግራም ተባባሪና አድማጭን የሚወደው ፍቅሩ ኪዳኔ በቦታ ይገኛልና ሂደቱን ከፍቅሩ ትዝብትና ግንዛቤ ጋር ነገ ይዤ መለሳለሁ። ሌላ ጥያቄ ከሌለ እኔ እዚህ ላይ ላበቃ ነው። ግሩም አዲሱ፣ ግድ የለም የአንጋፋውን የስፖርት ሰው ሙከራዎች ምናልባትም መልሶ ማምጣት የሚረዳ ይመስለኛል። ኋላ ላይ ሌሎች ዝግጅቶችን በራዲዮ መጽሔትም፣ በሌሎች ቅንብሮችም እናገኛለን። ነገ መልሰን እናገኘህ አዲሱ። እግዜር ይስጥልን።

አድማጮች እስከ ምሽቱ አራት ሰዓት ዝግጅታችን ይቀጥላል። ታዲያ በዚህ ሰዓት የሚቀርበው በየሳምንቱ ቀደም ብዬ በመግቢያው ያስተዋወቅኩት ሴቶችና ቤተሰብ ነው። አዘጋጅዋ እዚሁ አጠገቤ ትገኛለች። ወደ ካናዳ ተመልሰን እንደሆነ እርግጠኛ አደለሁም። ቆንጂት ልክ ነው? ወደዛ ነው የምንመለሰው። አዲሱ የቶሮንቶ የኢትዮጵያውያን ስብስብ ላይ ልጆችንና ወጣቶችን ቋንቋ፣ ባህል እያስተማረች ያለች ኢትዮጵያዊት የቶሮንቶ ነዋሪ ለሴቶች ፕሮግራምሽ አግኝቼልሻለሁ ብሎ ያገናኘኝ አንዲት እንግዳ ነው ያስኩት። ራሷን ታስተዋውቃለች። ስሜ ሶስና ሰፋ እባላለሁኝ የምኖረው በካናዳ ቶሮንቶ ነው። የሁለት ልጆች እናት ነኝ፣ የሀያና የሰላሳ አንድ ዓመት። ስራዬ የዌብ ዴቨሎፐር ነኝ፣ ዋናው ስራዬ ማለት ነው። ይህኛው ደግሞ እንዲሁ በትርፍ ጊዜ የማደርገው ህጻናቶችን በማሰባሰብ ወጣቶች ሆኗ ካልቸራቸውን እና ቋንቋቸውን እንዲማሩ እዚህ መጥተው እንዳይረሱ ወይም እዚህ የተወለዱት ደግሞ ኢትዮጵያን ቋንቋ በደንብ እና ማንነታቸውን እንዲያውቁ ለማድረግ እጥራለሁ። በግሌ የሰብሰበሉ የኢትዮጵያን ካልቸራል ዳንስ ግሩፕ ሲኖረኝ፣ በሌላ በኩል ደግሞ በቤተ ክርስቲያን ውስጥ ቅድስት ማርያም ህጻናቶችን አማርኛ ከልጆች ጋር ሆኝ አስተምራለሁ። ከመቼ ጀምሮ ነው ወይዘሮ ሶስት እና ይሄን ማድረግ የጀመርሽው? ይሄንን የኢትዮጵያ ካልቸራል ዳንስ ግሩፕ ያቋቋመ ነው እኔና ልጄን ሰብሰብ በሉ ብላ የጠራችው ልጄ ናት። እዚሁ ካናዳ ተወልዳ ያደገችናት የጀመርኩት ቱ 2009 ላይ ላይ ነው። ሰባት አመቱ ነው። ስለዚህ በቤተክርስቲያንና በውጪም በትርፍ ጊዜሽ ነው ይሄንን ስራ የምትሰሪው። ትክክል። በአሁኑ ወቅትስ በዚህ በቶሮንቶ የባህልና የስፖርት ፌስቲቫል ላይ ምን አይነት ዝግጅት ነው ያላችሁ? እዛ ላይ እያቀረብነው የኦፕኒንግ ሴሬሞኒው ላይ ኢትዮጵያን ባህልና ታሪኳን የሚመለከት ነው እዛ ላይ የተመረኮዘ ነበር። ወደ መቶ ወጣቶች አሉበት። ያ ማለት ቮለንቲሮችን ጨምሮ ነው። የኔ ደግሞ የሆነ ቲሞቹ ወደ አስራ ሁለት የሚሆኑ ቲሞች ኢንቮልቭ አድርገውበታል። ይህንን ለማድረግ ምን አነሳሳሽ ወይዘሮ ሶስ እና ያ ምንድን ነው እሱ ብዙ ጊዜ አንዳንድ ቦታ ሲሄድ ልጆቹ ከልጄ ነው ከወንዱ ልጄ ነው የምጀምርልሽ። ወንዱ ልጄ አንድ ወቅት ላይ ወደ አስረኛ ክፍል ሲገባ ትንሽ ችግር ነበረ። ምንድን ነው እያንዳንዱ ተወላጅ አምን ከተለያየ ሀገር የሚመጡት አስረኛ ክፍል ላይ ሲደርሱ የራሳቸውን፣ ለምሳሌ ቻይናው በቻይና ሁሉም አላለም፣ ዜጋውን ይዞ በየዜግነቱ ሄዱ። የኛ ልጆች ብዙ የሉም በቦታው ላይ፣ ፈረንሳይ ኮርስ ነበር የሚማረው ትንሽ ገለልተኛ ሆነው፣ ከዛ በጣም ትንሽ ተቸግሮብኝ ነበር። ሳነጋግረው፣ በቃ አሁን ከኔ ጋር አንተ ቤተ ክርስቲያን ትሄዳለ፣ ቤተ ክርስቲያን ካሉ ልጆች ጋር ትገናኛለ ስለው ቋንቋ አልችልም አለኝ። እና በጣም ልብ የተነካ እና አንደኛው ይሄ ነው። ሁለተኛ ከምሰራበት መስሪያ ቤት ውስጥ ጊዜ ከማየው በዚህ በድራጉ በምኑ ውስጥ ተይዘው ያሉ ልጆች ብዙ ጊዜ ቁጭ እየሳውራቸው በቃ የሚያወሩት ጓደኛ ያላቸውም እነሱን መስሎ የሚያነጋግር የሚገባው የለም። እነሱን የሚሉትን እኛ መነጋገርም ከወላጆቻችን ጋራም ችግር አለ። ብዙ ነገር ያጫውቱኛል እና ምናልባት ስነሳሳ በሜንታሌ በራስ መታመም እንትን ያሉትን ወጣቶች ነበር ለመሰብሰብ የጀመርኩት። ያኛው አልተሳካልኝም። ብዙ ችግር ነበረበት። ያንን እንትን ለማለት እና ለምን በዚህ አልጀምርም ብዬ ወጣቶቹን የራሳቸውን ማንነት እንዲያውቁ ባህላቸውን፣ እና ቋንቋቸውን ማውቃቸው ነፃነት አገር አለን እኛም የራሳችን ቋንቋ፣ ባህል አለን የሚለው ነገር እንዲሰማቸው በማለት ነው ተነሳው። ከማህበረሰቡ ምን አይነት ድጋፍ ታገኛለሽ? ወይዘሮ ሶስት እና መቼም ይሄ ለብቻ የሚገፋ ነገር ስላልሆነ በጣም ጥቂት ነው እምነግርሽ፣ በጣም ጥቂት ነው። ብዙ በአፍ በጣም ይረዳሻል። እርግጥ አንቺን እንደውም ከመደገፍ ይልቅ እዚህ አለው ብዙ በቃላለም ይነግሩሻል። ጥሩ ነገር ነው የምትሰሪው ምናምን ድጋፍ አለው። ነገር ግን መጥቶ እንርዳ ከማለት አንዳንዱ ሰው እንደውም አያችን በተቃራኒ ልጆቹን ሰብስባ እንደዚህ ገንዘብ ትሰራለች ምናምን ይላሉ። ገባች በቀረብ ያሉት ደግሞ ሞራል ይሰጡኛል እና ምንም አይነት ከምንም ድጋፍ የማገኘው ነገር የለም። እስካሁን ድረስ ይዤ የምሄደው እኔ እራሴ ለብቻዬ ነው። ከወጣቶቹ እስከ ታዳጊ ወጣቶቹ እንደውም ፍላጎታቸው ባህልን ቋንቋን ለመማር እንዴት ነው በጣም የሚገርምሽ ምንድን ነው፣ በተለይ አሁን በመጨረሻ ጊዜ በፌብሩዋሪ ስምንት ነው ቤተ ክርስቲያን ያለሁትን ቋንቋ ያቆምኩት ለመስራት ስለማይቻል በቃ ማቆም አለብን ብዬ ያቆምኩኝና በዛ ሰዓት የነበሩት ወጣቶች ፍላጎታቸው ይህ ነው ብዬ አለልሽ። ጽፈታቸው ስዕል ነው የሚመስለው፣ ፍላጎታቸው ሌላ ነው። ነገር ግን ለመቀጠል ከአቅሜ በላይ ስለሆነብኝ ነግሬ አቆንኩኝ። በዚህ በጨዋታውን በተመለከተ ወጣቶቹ በራሳቸው አንድ ወቅት አላቸው ምልሽ ያ ወቅት ላይ በደንብ ይሰራሉ እድሜያቸው እስከ አስራ ሰባት አስራ ስምንት ሲሆን፣ ከዛ በኋላ ግን ገባሽ የራሳቸውን እንትን ይፈልጋሉ የውጭውን ለማየት ትን የሚሰሙትን እና በጣም ችግር አለ። አንዳንዶቹ በጣም ይገርሙሻል። በቃ በደስተኛነት ፍላጎት ኖራቸው ነው አንዳንዶቹ ትንሽ ቢፈልጉትም ጊዜያቸውን እዚህ ከሚያደርጉ ልቅ ወደ ሌላ ነገር ይፈልጉ ያደርጉታል። በሌላ ነገር ደግሞ እኔ አቅም ኖሮኝ ያናለ እያንዳንዱ የምሰጣቸው በቂ ገንዘብ የለኝም። በአቅሜ የማደርገውን አደርጋለሁ እና ወጥተው መስራት አለባቸው። እውነት ነው፣ ትንሽ ገንዘብ ይፈልጋሉ ወጣቶች። በአሁኑ ሰዓት ደግሞ ታውቂያለሽ፣ ልክ ነው፣ የእነሱ ትንሽ ለየት ያለ ነው። እና ያንን የማድረግ አቅሙ ብዙ የለኝም። ስለዚህ እምልሽ ወደኋላ ይጎትታቸዋል እና ግን በአጠቃላይ ስታዩ ፍላጎቱ አለ። ወይዘሮ ሶስና ሰፋ በጣም አመሰግናለሁ። መልካም እድል ቆንጅት። እኔም በጣም እግዚአብሔር ያክብርልኝ ይህንን እድል ስለሰጠሽኝ። አመ አድማጮች፣ ዝግጅታችን እየተጠናቀቀ ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከአራት ዓመታት በፊት ነው ዩናይትድ ስቴትስ ኢትዮጵያና ህንድ ሊከላከሏቸው ለሚቻሉ የህጻናት እልቂቶች ማብቂያ ይበጅ ዘንድ ለህጻናት መድህን የተግባር ጥሪ ያሰማውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍን የተቀላቀሉት ሲል ይንደረደራል። የዕለቱ ርዕሰ አንቀጽ እድሜያቸው ከአምስት ዓመት በታች የሆኑ ህጻናትን ህልፈት ለመከላከል ያልተቋረጠ ዓለም አቀፍ ጥረት ለማድረግ የታለመው ዕቅድ በጨቅላ ህጻናት ሞት ክፉኛ የተጠቁትን አገሮች እንደ አውሮፓውያን የዘመን አቆጣጠር በሁለት ሺህ ሰላሳ አምስት በህይወት ከሚወለዱ ህፃናት ለህልፈት የሚደረጉትን ሀያ ህፃናት ሞት የማዳን እቅድ ይጨምራል። ከዚህም ነው አክቲንግ ኦን ደ ኮል በሚል ስያሜ የዩኤስኤአይዲ ወይንም የዩናይትድ ስቴትስ የዓለም አቀፍ የተራዶ ፕሮግራም የሚመራው መርሃ ግብር አጠቃላይ ህፃናትና የእናቶች ሞት ሰባ ከመቶን የሚይዙትን 24 አገሮች ለይቶ መንቀሳቀስ የጀመረው ባለፈው ዓመት በተለይ ልዩ ውጤቶች ተመዝግበዋል፣ ይላል ርዕስ አንቀሱ። ለምሳሌም ያህል በህንድ የህፃናት ሞት በ13% ቀንሷል። በታንዛኒያ የቀድሞ መከላከያ ክትባት ማግኘት በማይችሉ አካባቢዎች ከሚኖሩ ሕፃናት ውስጥ እስከ 95% ክትባት ሊያገኙ ችለዋል። በኮንጎ ዲሞክራሲያዊ ዲሞክራሲያዊ ሪፐብሊክም ለመጀመሪያ ጊዜ የወባ መከላከያ ፕሮግራም ተዘርግቷል ሲል ርዕሰ አንቀጹ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅታየነን ፕሮግራማችንን የመራልን ንጉሱ ታምሬ ነው። ከተተኪው የስርጭት መሀንዲስ እንዲሁም ከእለቱ ዋና አዘጋጅ ትዝታ በላቸውና ከሌሎችን ባልደረቦቻችን ጋር በዚሁ እንሰናበታለን። በነገ ምሽት በሶስት ሰዓት ላይ እንገናኝ። አሁን የትግርኛ ስርጭት ይቀጠ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ ካስተር ጋር ቆዩ።